The voice of a man ወደ ሀገር ገብተው በአርዳይታ የሥልጠና ማዕከል የሚገኙ የኦነግ ሠራዊት አባላት መንግሥት ለሥልጠና ብሎ እየወሰደብን የሚገኘው ጊዜ ረጅምና አላግባብ ነው፣ ወደ ቤተሰቦቻችን እንዲሸኙን እንፈልጋለን ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። መንግሥት በበኩሉ ቆይታው የተራዘመው ከሥልጠናው አስፈላጊነት አንጻር መሆኑን የገለጸ ሲሆን ከአንድ ወር ባልበለጠ ጊዜ ውስጥ ሥልጠናው ተጠናቆ እንደሚሸኙ ስምምነት ላይ መደረሱን ገልጿል። ሙክታር ጀማል ዝርዝሩ አለው። በአርዳይታ የስልጠና ማዕከል የሚገኙ የኦነግ ሰራዊት አባላት ስልጠናውን ጨርሰን ወደ ቤተሰቦቻችን መመለስ ብንፈልግም መንግስት አላግባብ ጊዜ በማራዘም እያቆየን ይገኛል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ተምረን ጨርሰናል። እነሱ የሚያስተምሩን ትልቁ ነገር በተለያዩ ቦታ የሚገኙ አመራሮቻቸውን በማምጣት ስለ ጥቃቅንና አነስተኛ ብቻ አንድ ነገር ነው የሚያስተምሩን። ዋሞ ማጣ። በማሰልጠኛ ማዕከሉ ወደ ሦስት ወር ገደማ መቆየታቸውን የገለጹ የሰራዊቱ አባላት ቅሬታችንን በተደጋጋሚ ብንገልጽም መልስ የሚሰጠን አካል አላገኘንም ሲሉ ነው የሚናገሩት። የሰራዊቱ አባላት ከሰባት መቶ በላይ የሚሆኑ ከኦሮሚያ ጸጥታ ኃይል ጋር ተቀላቅለው ለመቀጠል መርጠው ወደ ፖሊስ ማሰልጠኛ መግባታቸውን የነገሩኝ እዛው አርዳይታ ማሰልጠኛ ውስጥ የሚገኙት የሰራዊቱ አመራርና የኦነግ ማዕከላዊ ኮሚቴ አባል መሆናቸውን የነገሩ አቶ ደራራ በርሲሳ ሰልጣኞቹ በቶሎ ስልጠና ጨርሰው ወደ ቤተሰቦቻቸው መሄድ ቢፈልጉም የተወሰኑ አስፈላጊ ስልጠናዎች መኖራቸውን ከሁለቱም ወገን ከፍተኛ አመራሮች ጋር ስለተነጋገርን ከአንድ ወር ባልበለጠ ጊዜ እንዲጠናቀቅ ተስማምተናል ብለውኛል። ሮ በሁለት ሳምንት ውስጥ ሁሉንም ነገር አጠናቀን ስልጠና መስጠት አንችልም። ያለው ጊዜ ወደ አንድ ወር ተጠግቶ በአንድ ወር ውስጥ እንድናጠናቅቅ መግባባት ላይ መድረስ አለብን በሚል ሐሳብ በስፋት ተነጋግረን ተከራክርንበት። ያሉንን ሐሳቦች በመግለጽና የነበሩትንም ጉድለቶች በመናገር ተወያይተንበታል። በዚህ ላይም በጥሩ መግባባት ላይ ተለያየ ነው። በመጨረሻም ይህንን አንዶር የተባለውን ውሳኔ እንወስዳለን። ነገር ግን የአንዶር ቆይታ ጊዜን ስንቀበል ከተባለው ጊዜ አንድም ቀን ቢያልፍ በማግስቱ ግቢውን ለቀን እንደምንወጣ የመንግስት አካል ማወቅ አለበት፣ ድርጅታችንም ማወቅ አለበት ብለን ነግረናቸዋል። በመንግስት በኩል ለሰራዊቱ አባላት እየተሰጠ ያለው ስልጠና የተለያዩ ማኅበራዊና ምጣኔ ሀብት ላይ ያተኮሩ በመሆኑ ወደ ማኅበረሰቡ ሲመለሱ እንዳይቸገሩ በተለያዩ ባለሙያዎች የሚሰጥ መሆኑን ነው የኦሮሚያ ጸጥታና አስተዳደር ቢሮ የሚገልጸው። የቢሮው ምክትል ኃላፊ አቶ ኑሬ ቀመር ሰልጣኞቹ የቀረውን የሥልጠና ጊዜያቸውን በአትኩሮት እንዲከታተሉ መልእክት አስተላልፈዋል። መንግስት አቆይቶናል የሚለው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም በየቆላው የነበሩ ሰዎች አሁን በሰላም ወደ ሀገር ሲገቡ ቤተሰብም ይናፍቃሉ። እኛ ደግሞ እያልን ያለ ነው። አሁንም በደንብ ተረድተው ኑሯቸውን ከማኅበረሰቡ ጋር ሊያሻሽሉ እንዲችሉ ሁሉንም መከታተል ይኖርባቸዋል። لامرکا دمز مقدر جمال نیم که